ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ ዝግጅታችን ጀመረ። ከሌሎች የሚማር ማኅበረሰብ ብልህ በመሆኑ ክፉ ነገር ኢትዮጵያ ሕዝብ ላይ እንዳይደርስ ከሩዋንዳ መማር ያስፈልጋል የሚል ሐሳብ የቀረበበት ውይይት ዋሽንግተን ዲሲ ላይ ተካሄዷል። ሰሞኑን ጉዳዩ ከሆነ በኋላ ከተጨራረስን ወይም ከተገዳደልን በኋላ መነጋገራችን አይቀርም። አዎ ካለቁ በኋላ የተነጋገሯል። ካለቁ በኋላ ሰጥቶ መቀበል መደ እንቀበጥ ጠረጴዛ ዙሪያ እያሉ ሁሉም ይቀመጣል። ያለቀውም የሞተውም ያልሞተውም። ከዛ በጣም ደግሞ ከከፋ እንደ ሩዋንዳ ስለ ብሔር ብሔረሰብ፣ ስለ እንደዚህ አይነት ነገር ማንሳት አፍ መናገር አይቻልም የሚል ጉሉ ይወጣል ማለት ነው በኋላ ስለዚህ ብልጥ ስኖን ስማርት ስንሆን ከሌላው ስህተት ነው ምንማር። በጣም ግን ብልጥ ካልሆን ከራሳችን ስህተት ነው ምንማር። ግን በራስ ስህተት ሲማር ዋጋው እስከ ሕይወት ድረስ የራስን ነው ያስቀፍ። አቶ ሽመልስ ኪታንጮ ይባላሉ። ኢትዮጵያን እናድን በሚል ርዕስ በተካሄደ ውይይት ላይ ትንታኔ ሰጥተዋል። ዘገባለን። በስርአተ ትምህርት ጉዳይ ላይ የሚናገሩ ባለሙያ ይዘናል። ዛሬ ፍኖተ ካርታ መወያያ ዶኩመንት የወጣው ነው ያነበብኩት በአግባቡ አንብቤዋለሁ። በባለሙያዎች ነው የተሰራው። ጥናቱ የተጠናው በባለሙያዎች ነው። በሀገሪቱ የተሻሉ የተባሉት ምሁራን የተካፈሉበት ነው እና የባለሙያዎች ስራ መሆኑን አይቻለሁ። ከፍተኛ የሆነ አህዛዊ መረጃ አለው። ያለውን ችግር በትክክል ያሳያል። የችግሩን ምንጭ ግን በትክክል ሊያሳይ አልቻለም። ዶክተር አዳነ ካሳ ይባላሉ። ይዘናቸዋል። ከምሽቱ ዝግጅቶች ጋር አብረናቸው የምናመሸው ጽዮን ግርማና ሶሎሞን አባተንን ጤና ይስጥልኝ ክቡራትና ክቡራን። እሁድ፣ ህዳር 14 2012 ዓ ም አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ። እንደምናመሻችሁ። ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። ሲዳማ ክልል ሆኖ ለመደራጀት የሚያስችለውን ድምፅ ማግኘቱን መሰማት ተከትሎ የክልል መንግስታት መልካም ምኞታቸውን እየገለጡ ነው። የክልል አስተዳደሮቹ በመግለጫቸው የእውነተኛ ፌዴራሊዝም ማሳያ ነው ማለታቸውን ጠቅሶ የሐዋሳው ዘጋቢያችን ዮናታን ዘብድዮስ። የኢትዮጵያው ጠቅላይ ሚኒስትር አቢይ አህመድ በበኩላቸው የሲዳማ ህዝበ ውሳኔ ፓርቲያቸው ብልጽግና ጨፍላቂ ያለመሆኑን ማሳያ ነው ማለታቸውንም ዘግበዋል። ስዳማ በክልል ለመደራጀት የሚያስችለውን ውሳኔ ህዝብ በማድረግ 98 በመቶ ድምፅ ማግኘቱን የኢትዮጵያ ብሔራዊ ምርጫ ቦርድ ትላንት ማምሻውን ባወጣ መግለጫ ይፋ ማድረጉን ተከትሎ መልካም ምኞቱን በመግለጽ ቀዳሚ የነበረው የትግራይ ክልላዊ መንግስት ሲሆን አንቀጽ 39ን በመጥቀስ ራስን በራስ የማስተዳደር መብት በማንም የማይገሰስ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የሉዓላዊነት መገለጫ ነው ብሏል። ትላንት ባወጣው መግለጫው የኦሮሚያ ብሔራዊ ክልላዊ መንግስት ምክትል የስ መስተዳድር አቶ ሽመልስ አብዲሳ በበኩላቸው በሰላማዊ ሁኔታ የተከናወነው ውሳኔ ህዝብ ብዛነትን ያማከለም እውነተኛ ፌዴራሊዝም ተግባራዊ የተደረገ መሆኑን ያሳያል ነው ያሉትም የስዳማ ህዝብ ለዘመናት የነበረውን ከሌሎች ብሔር ብሔረሰቦችና ህዝቦች ጋር የመኖርን እሴት አጠናክሮ እንደሚቀጥል ምንም ጥርጥር የለኝም ብሏል የደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስትም ስዳማ በክልል ለመደራጀት የሚያስችለውን ድምጽ በማግኘቱ ለስዳማ ህዝብ የእንኳን ደስ አላችሁ መልክት መልእክት አስተላልፏል የክልሉ ህዝቦችም ለዘመናት ያቆዩትን አብሮነትን በማስቀጠል ሂደት ውስጥ መላው የክልሉ ህዝብ የላቀ አስተዋጽኦ እንዲያበረክቱ የክ የክልሉ መንግስት ጥሪ አቅርቧል። የሶማሌ ክልል ምክትል ርዕሰ መስተዳድር አቶ ሙስጣፌ ማህመድ በበኩላቸው ዛሬ በሰጡት መግለጫ በሰላማዊ መንገድ የተከናወነው የሲዳማ ውሳኔ ህዝብ ብዝሃነትን ያማከለ እውነተኛ ህብረ ብሔራዊ ፌዴራሊዝም ተግባራዊ የተደረገበት መሆኑን እንደሚገልጽ ተናግሯል። አሁን የተገኘው የውሳኔ ህዝብ ውጤት የሲዳማን ክልልና አገሪቱን ወደ ብልጽግና የሚያሻገራት ድልድይ ሊሆን እንደሚችልም ያላቸውን እምነት ገልጸዋል። አቶ ሙስጣፌም ከምንጊዜውም በላይ እጅ ለእጅ ተያይዘን አገራችንን በፖለቲካ በምጣኔ ሀብት፣ በማኅበራዊና በውጭ ግንኙነት ዘርፎች ያገኘችውን ተቀባይነት ይበልጥ ለማጠናከር በጋራ እንስራ ስሉም ወንድማ ውጥር ያቅርበዋል። የወላይታ ዞን አስተዳደርም የሲዳማ ህዝብ ራስን በራስ የማስተዳደር የዘመናት ህገ መንግስታዊ ጥያቄ ከረጅም ጊዜ ትግልና መስዋዕትነት በኋላ የተገኘ በመሆኑም የተሰማውን ደስታ በዞኑ መንግስትና በህዝብ ስም ገልጿል። የወላይታና የሲዳማ ህዝቦች ትስስር ለዘመናት የቆየና በቀጣይም አብሮ የሚኖር እንዲሁም ባህላዊ እሴቶችን በማጎልበት የሁለቱ ወንድም ህዝቦችን ትስስር በማጠናከር የሚቀጥል ነው ብሏል። የአማራ ብሔራዊ ክልላዊ መንግስትም ውሳነ ውሳኔ ህዝቡ በሰላማዊ ህጋዊና ሁሉን ተሳታፊ ሆኖ በመጠናቀቁ የህዝቦች ጥያቄ ህጋዊ ስርዓትን ተከትሎ መፍታት እንደሚቻል የሚያሳይ ነው ብሏል። ጨፍላቂ የሆነ ፓርቲ የስዳማ ህዝብ የራሱን እድል በራሱ እንዲወስን አይፈቅድም ሲሉ ጠቅላይ ሚኒስትር አብይ አህመድም ተናግሯል። የስዳማ ህዝብ አስረኛው የኢትዮጵያ ክልል ሆኖ እንዲደራጅ የሚያስችለውን የውሳኔ ህዝብ ድምጽ ካገኘ በኋላ ጠቅላይ ሚኒስትር በሰጡት የመጀመሪያው አስተያየት ውሳኔ ህዝቡ የብልጽግና ፓርቲ ጨፍላቂ ስላለመሆኑ አንድ ማረጋገጫ መሆኑን ጠቁመዋል። የጠቅላይ ሚኒስትሩ አስተያየት የብልጽግና ፓርቲ ጨፍላቂ ነው ፌዴራሊዝምን ያጠፋል በሚል ለሚሰነዘሩ አንዳንድ አስተያየት የተሰጠ ምላሽ ነው። ጠቅላይ ሚኒስትር አብይ አህመድ ስለ ሲዳማ ውሳኔ ህዝብ የተናገሩት በአማራ ዴሞክራሲያዊ ፓርቲ አዴፓ 39ኛው ዓመት የምስረታ በዓል ላይ ባደረጉት ንግግር ነው። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም ዮናታንን ለዘገባው አመሰግናለሁ። አድማጮች፣ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ዛሬ በሂሮሽማ በናጋሳኪ ለካቶሊክ እምነት ተከታዮች ባስሙት ንግግር የጸረ ኒውክለር መልእክቶችን አስተላልፈዋል። የሰማኒያ ሁለቱ የሰማኒያ ሁለት ዓመቱ አቡነ ፍራንሲስ አንድ መቶ ሺህ ሰዎች በሁለተኛው ዓለም ጦርነት ወቅት ዩናይት ስቴትስ በጣለችው የአቶሚክ ቦምብ ያለቁባቸውን አካባቢዎች ከመመልከታቸው አስቀድሞ ነው ትላንትና ቅዳሜ ቶኪዮ የገቡት። የጸጥታ ኃይሎች በዛሬው ዕለት ደቡብ ኢራቅ ውስጥ በተቃውሞ አድራጊዎች ላይ በከፈቱት ተኩስ አምስት ሰዎችን ገድለው ሌሎች በርካቶችን ማቁሰላቸውን የፖሊስና የሆስፒታል ምንጮች አስታወቁ። ሌሊቱን በከተማይቱ ከሚገኙ ሶስት ድልድዮች አቅራቢያ የተሰባሰቡትን ተቃዋሚዎች ለመበተን የጸጥታ ኃይሎች ተኩስ መክፈታቸውንና አስለቃሽ ጢስ መጠቀማቸውን ነው ምንጮቹ ያመለከቱት። የቆሰሉ ሰዎች ቁጥር ከሃምሳ በላይ መድረሱንም ዘግበዋል። በሌላ ተያያዥ ዜና በአስራ አድማጮች፣ ይቅርታ፣ ይህን ዐረፍተ ነገር ደግመዋለሁ። በሌላ ተያያዥ ዜና በአስራ አቅራቢያ ከሚገኘው ከዋናው የኡም ቃስር ወደብ አካባቢ የመንግስት የጸጥታ ኃይሎች የወሰዱት እርምጃ የተቃውሞ ሰልፈኞችን ለመበተን በከፈቱት ተኩስ ሁለት ሰዎች ሲገደሉ ሌሎች ቁጥራቸው ከሰባ በላይ የሚሆኑ መቁሰላቸውን የሆስፒታልና የፖሊስ ምንጮች አረጋግጠዋል። ሰልፈኞቹ የጸጥታ ኃይሎች ያጠሯቸውን ወደ ወደቡ የሚያደርሱ መንገዶች እንዲከፈቱ ለማድረግ ወደዚያው መምጣታቸውን የተነገረው፣ ከትላንት በስቲያ አርብ የኢራቅ ጸጥታ ኃይሎች ወደ ወደቡ የሚያስገባውን በር የዘጉት ተቃዋሚ ሰልፈኞችን በኃይል መበተናቸውም በጊዜው ተዘግበዋል። ይህ በእንዲህ እንዳለ በባግዳድና በአንዳንድ ደቡባዊ የአገሪቱ ከተሞች ለሳምንታት የተካሄዱት የተቃውሞ እንቅስቃሴዎች እና ያለመረጋጋቱ መቀጠሉ ታውቋል። ዛሬ በጊኒቢሳው ጊኒቢሳውያን ፕሬዚዳንታቸውን ለመምረጥ ድምጻቸውን ሲሰጡ ውለዋል። አገሪቱን በማስተዳደር ላይ የሚገኙት ፕሬዚዳንት ሆዜ ማሪዮ ቫዝ ምዕራብ አፍሪካዊቱን ጊኒቢሳውን ለቀጣዩ አራት ዓመታት ለመምራት ከሚፎካከሩት አስራ ሁለት እጩዎች አንዱ ናቸው። ፕሬዚዳንት ሆሴ ማሪዮ ቫስ በጊኒ ቢሳው ታሪክ በዲሞክራሲያዊ መንገድ ተመርጠው የሥልጣን ዘመናቸውን ለማጠናቀቅ በመብቃት የመጀመሪያው ፕሬዚዳንት ሆነዋል። ፕሬዚዳንት ቫስ ዳግም ተመርጠው አገራቸውን ለማስተዳደር ዝግጁ ቢሆኑም የቀድሞውን ጠቅላይ ሚኒስትሮች ካርሎስ ጎሜስ ጁኒየርን እና ዶሚኒጎስ ሳሞስ ፔሬራን ጨምሮ ከበርካታ ተቀናቃኞቻቸው ጥብቅ ፉክክር ገጥሟቸዋል። አሸናፊዎቹ ከምራጩ ድምፅ ከ50 በመቶ በላይ ድምፅ ካላገኘ በሀገሪቱ የምርጫ ሕግ መሰረት ዳግም ሌላ ምርጫ በሚቀጥለው ወር ይካሄዳል። ጊኒ ቢሳው በፖለቲካ አለመረጋጋት፣ በድህነት፣ በሙስናና በአደገኛ ዝውውር ባስከትሏቸው ፍትናዎች ክፉኛ የላ ሸቀች አገር መሆኗ ይታወቃል። አንድ ነጥብ ስምንት ሚሊዮን ሕዝብ ያላት የቀድሞዊቱ የፖርቹጋል ቅኝ ግዛት ሀገር የነበረችው ጊኒ ቢሳው በዓለም ላይ በድህነት ከቆረቆዙት ሀገሮች መካከልም አንዷ ናት። አድማጮች ለሰዓቱ የዓለም ዜና የተመደበ ክፍለ ጊዜ እዚህ ላይ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሄ በ25 ሜትር ባንድ በ12040 ኪሄ በ31 ሜትር ባንድ በ9485 ኪሄ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ህዳር 14 2012 ዓመተ ምህረት ምሽት ፕሮግራም ነው። የሰሩበትን ዘመን ማመስገኔ በግድ የነበርኩበት ዘመን ስለሆነ እሱ የታወቀ ነገር ነው በጠቅላላው በነሱ የአሁኑ ዘመን ደግሞ በጣም ግሩም ዘመን ነው። ነጻነት ያለበት ሀሳብን በስፋት የመግለጽ ህዝብን ከህዝብ ጋር ይበልጥ መገናኘት ዘመን ስለሆነ በጣም የምወደው ዘመን ነው በጠቅላላው በአሁኑ ጊዜ መቼም ያሉት ወጣቶች አደንቃለሁኝ ደግሞ እድለኞች ናቸው ብዬ ገምታለሁ። ምክንያቱም ዘመኑ ራሱ የእውቀት ሀሳብን በሙሉ ነጻነት ለመግለጽ የሚቻልበት ዘመን ስለሆነ በዚህ በኩል ደግሞ እድለኞች ናችሁ ብዬ የዘመኑን ወጣቶች ደግሞ ስለ እድላቸው አመሰግናቸው አሉ። በዘጠና አራት ዓመት እድሜያቸው ሰሞኑን ያረፉት አህዱ ሳቡሬ አስክሬን ስርዓተ ቀብር ከትላንት በስቲያ ተፈጽሟል። አባቴ አባህዶ የአገር ቅርስ ነው። እና ሀዘኑ ለሁላችንም ነው፣ ለኢትዮጵያውያኖች በሙሉ ነው፣ ለአገር ነው። ኢትዮጵያ ልጇን ታላቅ ልጇን ያጣችው በዚህ ሀገር በሰማኒያ ስምንት እና ከዛን ጊዜ ጀምሮ እዚህ ሲመጡ በሳምንታት ውስጥ እንደመጣው አውቃቸዋለሁ በቅርብ። በጣም በጣም አዝኛለሁኝ። ለእኔ ያው በልጅነቴም እንኳን ገና ሰላሳ ሳይሙ ላይ ነው የማውቃቸው ነገር ግን ልክ እንደ ኩያ እንደ ጓደኛ አድርገው ነው የሚያዩኝ የሚቀርቡኝ። እኔም ደግሞ ያው እንደ አባትም እንደ ጓደኛም እንዳጎትም አብረን ብዙ ጊዜያት ፍተናል። አባዱ ሰውን እንደው በሰውነቱ እኔ እንዲነኝ እንዲነበርኩኝ ይሄ እዚህ ሥልጣን ላይ ነበር ኩና የሚባል ምንም ምንም ምንም አንዲት እንኳን ቅንጣት ያህል ነገር አይታይባቸውም። ልጃቸው ሜሮን አህዱና፣ በቅርብ የሚያውቋቸው አቶ ዳኛቸው ተሾመ ካካፈሉን የተቀነጨበ ነው የሰማችሁት። እናስደምጣችኋለን። አሁን ወደ መጀመሪያው ቅንብር እንዝለቅ። ኢትዮጵያ አሁን ያለችበት ሁኔታ የተወሳሰበ እንደሆነ የተናገሩ ሰሞኑን ዋሽንግተን ዲሲ ላይ ለውይይት የተሰባሰቡ ኢትዮጵያውያንና ትውልደ ኢትዮጵያ ኢትዮጵያ የሚያስፈልጋትም የተወሳሰበውን የሚፈታ ጠንካራና የተጠና መፍትሄ ሊሆን እንደሚገባው አሳስበዋል። የኢትዮጵያ ዜጎች ለማኅበራዊ ፍትሕ ኢዜማ የዋሽንግተን ዲሲ የድጋፍ ማኅበር እኛንን ኢትዮጵያ ከሚባል ስብስብ ጋር ኢትዮጵያን እናድን በሚል ርዕስ ባዘጋጁት ውይይት ላይ ከሌሎች የሚማር ማኅበረሰብ ብልህ በመሆኑ ክፉ ነገር የኢትዮጵያ ሕዝብ ላይ እንዳይደርስ ከሩዋንዳ መማር ያስፈልጋል የሚል ሐሳብ ከትንታኔ ጋር ቀርቧል። ለዚህም ምሁራን ዋናውን ኃላፊነት መውሰድ እንዳለባቸው ተነግሯል። የእርስ በርስ ግጭትና በማንነት ላይ የሚደረግ ጥቃት ምልክቶችና መገለጫዎችን በተመለከተ በዓለም አቀፍ ደረጃ ስምምነት ላይ የተደረሰባቸው ስምንት ነጥቦች እንዳሉ በመዘርዘር ማብራሪያ ያቀረቡት አቶ ሽመልስ ኪታንጮ እነዚህን ምልክቶች ከኢትዮጵያ ወቅታዊ ሁኔታ ጋር በማገናዘብ ትንተና ሰጥተዋል። ጽዮን ግርማ ዝርዝሩን ይዛለች። አቶ ሽመልስ ኪታንጮ በሃዋርድ ዩኒቨርሲቲ የሕክምና ትምህርት ክፍል ፕሮግራም መሪ ናቸው። በኢትዮጵያ የፖለቲካ ጉዳይ ላይ በዚህ በዩናይትድ ስቴትስ በሚካሄዱ የተለያዩ ውይይቶች ላይ የተገኙ አስተያየትና ሀሳባቸውን በማካፈል ይታወቃሉ። በዚሁ መድረክ ላይ በኢትዮጵያ የፖለቲካ ልሂቃን የእርስ በእርስ ግጭት ወይም በማንነት ላይ ያተኮረ እልቂትን እያፋጠኑት ነው ወይ የሚል ጥያቄን አንስተው ባቀረቡት ጽሁፍ በአንድ አገር ላይ የዘር ፍጅት ደርሷል ወይም ሊደርስ ነው የሚባሉትን ምልክቶች ለማብራራት ሞክረዋል። ጄኖሳይድ ዎች የተባለውና የተባበሩት መንግስታት ድርጅትን ጨምሮ ለተለያዩ ዓለም አቀፍ ተቋማት ጥናት የሚያቀርበውን ድርጅት ስለ ዘር ፍጅት ምልክቶች ያቀረበውን ቀደም ያለ ጥናትም አብራርተዋል። አቶ ሽመልስ እነዚህ ምልክቶች ስምንት ናቸው ይላሉ። የመጀመሪያው ደረጃ እንግዲህ ወደ ጄኖሳይድ ለመግባት እኛና እነሱ የሚል በሁለት የሚከፈል ካታጎሪ ያስፈልጋል። ጄኖሳይድ እንግዲህ ፍጅት ነው፣ ግድያ ነው ለመግደል ገዳይ ሟች መኖር አለበት። ገዳይና ሟች ለመነጋገር እኛና እነሱ እየተባለ ኮሚኒኬት መደረግ ይጀምራል ማለት ነው። አንድ ሀገር ውስጥ የጋራ ኢኮኖሚ፣ የጋራ ፖለቲካል ሕሳቤ እንኳን ባይኖርም ግን የጋራ ሉዓላዊ ሀገር ውስጥ የሚኖሩ ሰዎች እኛና እነሱ ብለው ከፋፍለው ሲጀምሩ እንደ አንድ የመጀመሪያው ደረጃ ነው ብለው ያስቀምጣሉ። የሁለተኛው ደረጃ ሲምቦላይዝ ያደርጋሉ። ልክ ሩዋንዳ ላይ በረሮ ብለው ሊገሉ ያስቡትን እንደ ውሻ እንደዚህ ይስሉ ነበር ናዚዎቹ ልክ እንደዛ የምንጠቀማቸው ቃላቶች፣ የምንሰጣቸው ስሞች ለሃይማኖት የምናረጋቸው ነገሮች ይሄ ሲምቦላይዝ የማድረግ ከከፈልን በኋላ እነሱ እኮ እንደዚህ ናቸው እኛ የተሻልንን እኛ ደህናንን ለማለት እንደዛ ሲምቦላይ ሲምቦል ማድረግ እንደ ምልክት መስጠት አልፎ የጂውሾችን ካየን ምልክት ሁሉ ኮከብ፣ ሰማያዊ ኮከብ ሁሉ እያለበሱ ወደ ተወሰነ ቦታ ለይተው የማስቀመጥ ነገር ነበረ። እዚህ ያለፈ ደግሞ በጣም በርካታ ስድቦች አሉ። እኛውን ቡድን በአስተሳሰብ የተለየውን ቡድን ጭላሸጥ የመቀባት ነገር አለና ይሄ ሁለተኛው ደረጃ ነው ወይ ብዬ ጠይቃለሁ። እናንተ መጠየቅ ወይም የራሳችሁን መውሰድ ነው። ሶስተኛ ደረጃ ብለው ያስቀመጡት የፈረጁትን ቡድን ወይም እዛ ውስጥ ያሉትን ግለሰቦች እንደ ሰው ስብዕናቸውን መካድ። ሰው አይደሉም በረሮ ናቸው። ሰው አይደሉም ውሻ ናቸው። እነዚህ ሰፋሪ ናቸው፣ ወራሪ ናቸው። ስለዚህ ወራሪ ከመጣብህ ምንድን ነው የምታደርገው? ሰፋሪ ከመጣብህ ምንድን ነው የምታደርገው? እንግዲህ እነዚህ ዲሁማናይዝ የሚያደርጉት የሰው አእምሮ ግደል ስትለው እንዳይጠራጠር ነው፣ ወደኋላ እንዳይመለስ ሰው አታደርገውም። ስለዚህ ለጭካኔ የበለጠ ያዘጋጃል ማለት ነው። አቶ ሽመልስ ምልክቶች ናቸው ያሏቸውን እያጣቀሱ ሲያቀርቡም በየመካከሉ ምሳሌዎችንም አንስተዋል። አራተኛው ምልክት ያሉትን ደግሞ ከሚያብራሩበት ይቀጥላሉ። አራተኛው ኦርጋናይዝ ማድረግ ነው። እንግዲህ እነዚህ ጀኖሳይድ የዘር ፍጅቶች በደንብ በጥንቃቄ በአጭር ሰዓት በመቶ ቀን አንድ ሚሊዮን ሰው። በዛ ጊዜ የሩዋንዳ ሕዝብ ስድስት ሚሊዮን ነበረ። ስለዚህ አስራ ሰባት ፐርሰንት የሩዋንዳ ሕዝብ አልቋል። ድንገት ሀፕን ቢያደረግ እኛ ሀገር ቢሆን የመቶ ሚሊዮኑ እንዴት ነው የሚሰራው የሚለውን እንግዲህ አስቡት፣ ስንት ሰው እንደሆነ አስቡት፣ ያን አስቡት። ስለዚህ ይሄ አይነት ነገር በደንብ በልሂቃን ነው የሚመራው። ሊሂቃን ይገቡበት ለዛ ነው በጣም ኤፊሽንት የሚሆነው። በአጭር ጊዜ ብዙ ሰው የሚገደለው፣ በአጭር ጊዜ ብዙ ጉዳት የሚደርሰው በደንብ ስለሚመራ ነውና፣ የእኛም ልሂቃን ኦርጋናይዝ ያደርጉታል ወይ? እንግዲህ ቅድም እንደ መግቢያ ላይ ለማንሳት የሞከርኩት አምስተኛው ጫፍና ጫፍ እንዲይዙ ይደረጋል። ኦልሬዲ ለይተዋቸዋል፣ ሲምቦላይዝ አርገዋቸዋል። ከዛ በኋላ ከስብእናቸውን ክደዋል። አንደኛው የአንደኛውን ግሩፕ ከዛ በደንብ ኦርጋናይዝ ያደርጋሉ፣ ያደራጃሉ። ከዛ የሚቀጥለው ያደራጁትን እንደገና በጣም ያለያያል። ይሄ ጥግ ሲይዝ ምንን ያካትታል? ምናልባት የክርስትና ሃይማኖት ውስጥ ከሆነ አይ፣ ሙስሊሞች እኮ ምንም ችግር የለውም አብረን እኮ መኖር እንችላለን የሚለውንም የማጥፋትና ወደ ሌላ ጥግ የማሳስ ነገር ሁሉ ይሰራል። ሊብራል የሆኑ ዛ ጫፍና ጫፍ እንዲያዝ ከሚፈለገው ግሩፕ የማይሆን የራስ አባል እንኳን ቢሆን የሚወገድበት መንገድ ይፈለጋል። ይሄ በደንብ ፖላራይዚንግ ይሆን። ሃይማኖት ከሆነ ቤተክርስቲያን ማቃጠል ይጀመራል። መስጊድ ማቃጠል ይጀመራል። ወይም ባህላዊ የሆኑ የአንደኛው ቡድን እሴቶችን ማፍረስና ማቃጠል ይጀመራል። ይሄ አምስተኛው ስቴጅ ነው። ስድስተኛው ስቴጅ ዝግጅት ነው። ዝግጅቱ ለመግደል ማለት እነዚህ ሰዎች ይለያሉ። ሰዎች ወደ ሆነ ቦታ ይቀመጣሉ። ከዛ ለጊድያ ኦልሬዲ ተደራጅተዋል፣ ተዘጋጅተዋል። ሰው አይደሉም ተብሏል። ሰው በደንብ የተዘጋጀውን ነገር አሁን ዳርና ዳር አስይዞታል። ስለዚህ ሰው ለጭካኔ ዝግጁ ነው። ከዚህ በኋላ የሚቀጥለው እንዴት አድርገን እና ሰባተኛው ደረጃ ግድያዎች ይፈጻሉ። አክቹአሊ የመግደሉ ነገር የማጥራቱ ነገር ሰው ያልሆኑትን የማጥፋት የኛ ያልሆኑትን የማጥፋት የኛ ያልሆኑትን በተለያየ መልኩ ባዘጋጇቸው የመግደያ መሳሪያዎችና ዘዴዎችና ስልቶች ግድያው ይፈጽማል። የመጨረሻው ስቴጅ ግድያው ከተገደለ በኋላ ክህደት ነው። ክህደቱ በአብዛኛው ይታወቃል። ምክንያቱም ይሄ ግድያ ከተፈጸመ ወንጀል ነው ወይም ያስጠይቃል። ስለዚህ ይሄን ኦርጋናይዝ የሚያደረጉ ይሄን የሚሰሩ ሰዎች መክዳት ይጀምራሉ። አከዳዳቸው እንዴት ነው? አንደኛው ቁጥሩን ይክዱታል። መቶ ሰው ከሞተ አምስት ነው፣ አንድ ሺህ ሰው ከሞተ አንድ ሺህ ነው፣ አንድ ሚሊየንም ሲሞት እንደዛው ቁጥር። የመጀመሪያው አንድ ነገር እሱ ነው። ሁለተኛው የሞቱ ሰዎች ላይ የሚመሰክር መስሎ ከታያቸው የአይን እማኞችን ወይም ማስረጃ የሚሆኑችን ነገሮች የማጥፋት የመግደል እንደዚህ ስራዎች ይሰራሉ። ይሄ ማስረጃ ሊሆን አይችልም የሚል አይነት ነገሮች ይሰራሉ። ሌላው ይሄ ዝም ብሎ ተራ ግጭት ነው የነበረ ነው ታሪካዊ ነው፣ በዚህ ቡድንና በዛ እንደዚህ አይነት ነገሮች ይነሳሉ። ሌላው ግን እንደዚህ ጄኖሳይድ ለማለት የዘር ፍጅት ለማለት እንደ ጁሾቹ ተሰብስቦ ስድስት ሚሊዮን ሰው ማለቅ አለበት ወይ እንደ ሩዋንዳው አንድ ሚሊዮን ሰው ማለቅ አለበት። ስለዚህ ይሄ ያን አያሟላም የሚል አይነት ክርክርም ይዘው ሊመጡ ይችላሉ ማለት እነዚህ ስምንት ደረጃዎች ናቸው አሉት። አንዳንድ አርቲክሎች ላይ አስር ደረጃ ይሉታል። አንዱን በሁለት ቦታ እየከፈሉት ማለት ነው። በአጠቃላይ ግን ይሄ ላይ ዓለም አቀፍ ስምምነት አለ። እነዚህን ካሟላ የዘር ፍጅት ተካሂዷል የሚል ትርጉም ይሰጠዋል። ማለት አቶ ሽመልስ የኢትዮጵያ ነባራዊ ሁኔታ በቃኙበት ሰፋ ያለ ማብራሪያቸው በአሁኑ ሰዓት በተለያየ መንገድ የአገሪቱን የፖለቲካ አስተሳሰብ ቅርጽ የሚያስይዙ ሰዎች የብሔር ተወካዮች፣ የአንድነት ኃይል፣ አክራሪ፣ ጽንፈኛ፣ ለዘብተኛ የሚል ስያሜ ሊያሰጣቸው በሚችል መልኩ ግራና ቀኝ የተካረሩ ሀሳቦችን እንደሚያንጸባርቁ ገልጸዋል። የኢትዮጵያን ጉዳይ ቆመው የሚመለከቱ ሰዎች በዛ ያለውን ቁጥር እንደሚይዙም ጠቁመው ከዚህ ውጭ ያሉ አካላት በመካከላቸው ጤናማ የሆነ የፖለቲካ ውድድር ስለሌለ ወደ እርስ በእርስ ግጭት የሚያመሩ ምልክቶች አሉ ይላሉ። በዚህ ውይይት ላይ የተካፈሉትና ከአቶ ሽመልስ በኋላ ንግግር ያደረጉት አቶ ኔጌሶ አቀዮ እረ፣ በፍጹም እኛ በኢትዮጵያውያን ዘንድ ይህ አይደርስም ብለዋል። ወንድሜ እንዳስረዳው አይዟችሁ፣ እዛ እንደርስም። ዳርሰመና አናቅም። እግዚአብሔርም እዛን እንደዛ አይነት ቃል የለም። ፕሊስ ኖው ዛት ዊ አር ኢትዮጵያንስ ከማንም የተሻለ አመለካከት አለን። ጥቂት ግለሰቦች እና የማይረቡ ሚዲያዎች በሚያራግቡት ነገር ይህን ያህል ሕይወት ማጣታችን ራሱ በጣም ይቆጨናል፣ ግን መንግስት በፉል ፎርስ ወደ ስራው ስላልገባ እንጂ ሁሉም ቬንት አድርጎ ከጨረሰ መንግስት ወደ መንግስትነቱ ይለወጣል። መንግስት ለማንም አይደለም፣ መንግስት ለመንግስት ነው። ግን ወደ መጥፎ መንግስት እንዳይሄድ ነው ጥንቃቄ ማድረግ ያለብን። ስለዚህ ከዛ አንጻር እዛ አንደርስም። አልተናገርም ሰው ይሄ ሁሉ ሲደረግ እነዚህ ሰዎች ዲስትራክት እናድርግ ወይ ብንተውስ ይህ የተሻለ ነገር አይሆንም? እስኪ ዝምታ አንዳንድ ጊዜ ጥሩ ነው በሚል ሁሉም ሰው ዝም ብሎ ነበር። ሳይታሰብ አይደለም። ማንም አይላቃቸውም አይላቃቸውም ሰዎቹ። there is no powerful person except the power of the people እኔ ይሄንን በእርግጠኝነት ልነግራቸው ይችላለሁ። የፈለገ ጠንካራ ሰው የምንለው ሰው የለም፣ ከህዝባችን ነው ጠንካራ። ስለዚህ ሁሉንም ነገር በውይይት ጊዜ በማስጣት በማወያየት፣ አትፈራሩ፣ ተጠያያቁ፣ ጀስት ካም ቱጌዘር። ስንት ሰው ነው አሁን እናንተ ጋ ፊት ቆሜ ሲናገር ኦ ነገ ሰው እዚህ አበሾች ጋር ሄዶ እኮ እየተናገረ ነው ብሎ ስንት ሰው የሚያወራ የሌለ ይመስላቸዋል ይኖራል፣ ሞልቷል። ግን እናንተ ጋር ካልመጣው የእናንተ ችግር ካልተረዳው፣ ካልተወያየን ዲፍረንሱ ምን እንደሆነ እዚህ አምጥተን ካልተወያየን በየመንደሩ እየሄድና ብናጉረመርም ሶሉሽን እናመጣለን አናመጣም። እዚሁ ፍርጥርጡን አውጥተን ነው የሚፈለገውን ወስደን ነው መቀጠል አለብን ሁሉም ሰው በዛ አይነት መንፈስ ወይም አቲቱድ ራሳችን ካዘጋጀን ምን ማናሸንፈው ነገር የለም። ይህ ግልጽ ሊሆን ይገባል። አቶ ሽመልስ ስጋታቸውን ሲያጠናክሩ የአገሬው ሕዝብ በሙሉ ካሁኑ ስጋቱ ተሰምቶት የመፍትሄ አካል ካልሆነ መዘናጋቱ ከአደጋ አያስጥለውም ይላሉ። አገር ላይ ስላለ አደጋ ወይም በአገር ላይ ስለሚሆን አደጋ መነጋገር ሲጀምር፣ በተለይ በጎን ቆሞ የሚመለከቱ ሰዎች አንድ ቀን ወይ አሜሪካ ወይ እንግሊዝ ወይ ዩኤን ያድነን ይሆናል። እነሱ እኮ የሆነ ነገር ቢጨመር እኮ ይገባሉ። ሩዋንዳን አላዳንም አላዳንም እነ ካምቦዲያ ጋር የሆነ አልዳንም ዳፉር ጋር ማንም ዩኤን ማንም ማንንም ሩዋንዳ አላዳንም። ስድስት ሚሊዮን ያችር ያከል እንኳን ያለበት አላዳነም። ስለዚህ ማንም አያድንም። ራሳችን የሆነ ነገር ነው መፈለግ ያለብን። ስለዚህ ይሄ ሮንግ አሰምሽን የሚያመጣው መዘዝ በጣም አደገኛ ነው። ነው ሁለተኛው ሮንግ አሰምሽን ጉዳዩ ከሆነ በኋላ ከተጨራረስን ወይም ከተገዳደልን በኋላ መነጋገራችን አይቀርም። አዎ ከ ካለቁ በኋላ የተነጋገሩ አሉ። ካለቁ በኋላ ሰጥቶ መቀበል መደ እንቀበጥ ጠረጴዛ ዙሪያ እያሉ ሁሉም ይቀመጣል። ያለቀውም የሞተውም ያልሞተውም። ከዛ በጣም ደግሞ ከከፋ እንደ ሩዋንዳ ስለ ብሔር ብሔረሰብ ስለእንደዚህ አይነት ነገር ማንሳት አፍ መናገር አይቻልም የሚል ሕግ ሁሉ ይወጣል ማለት ነው በኋላ። ስለዚህ ብልጥ ስንሆን ስማርት ስንሆን ከሌላው ስህተት ነው የምንማር። በጣም ግን ብልጥ ካልሆን ከራሳችን ስህተት ነው የምንማር ግን በራስ ሲተት ሲማር ዋጋው እስከ ህይወት ድረስ ነው የራስን ነው ያስቀፍ። ስለዚህ ይሄን አሰምሽን ማጥፋት አለባቸው የሚል ሌላኛው ነጥቤ ማለት ነው። ከግጭት ጋር ያለ ከጀኖሳይድ ያለ ነገር መንግስታት የሚፈቱት ኤንጂዎች የሚፈቱት አድርጎ የማሰብ የተሳሳተ አመለካከት ይሄም አደጋውን ይዞ ይመጣል። በተለይ ባይስታንደሮች ወደ አንደኛው ግሩፕ እንዳይሄዱ የሚያደርጋቸው እነዚህን ኤክስኪዩዝስ ነው። እነዚህን ነገሮች ነው ለአእምሯቸው የሚነግሩት እንዳይገቡ አክቲቪሊ ሊንጌጅ እንዳያደርጉ ማለት ነው። ሌላኛው እኛ ጋር እኮ አይደለም፣ ዛሬ ጎንደር ቅማንት እኮ ነው። እና እዛታች ያለው እኛ ጋር ወደ ደቡብ ለምሳሌ ኮንሶ ጋር ወይም ዳራሸ ጋር ያለው ምንድን ነው? እዛ እኮ ነው እየሆነ ያለው ሲል፣ ቅማንት ያለው ደግሞ እዛ ኮንሶ ሲሆን እንደዚህ ነው ሲል፣ ወለጋ ያለው ወይም ሲል ከአኝዋክ የጀመረ በአማራ ክልል በቅማንት የታየ ነው። ስለ ወልቃይት የጊዜው የሚነሳ ነው። በዚህም ከሱማሌ የተፈናቀለው አንድ ነጥብ ሁለት ሚሊዮን ኦሮሞ የተገደለ ምን ያለ ዛሬ የጋሞ ብሔር ዛሬ በአዲስ አበባ ዙሪያ ለሁለተኛ ጊዜ በክፉ ሁኔታ እየተገደለ እየሞተ አሳ የወላይታን ማሳየት እንችላል። አሁን እኔ ጋ አደለም እኔ ጋ አደለም እኔ ጋ አደለም እያል እያንዳንዳችን ኪስ ገብቷል፣ እያንዳንዳችን ጋ ደርሷል ይሄ ደግሞ በአስተሳሰብ ወይም በሚፈጥረው የኢኮኖሚ ተጽዕኖና በሌላ ሳይሆን ፍለፊት ባለው በግድያ በሞት በመቁሰል ደርሷል ማለት ስለዚህ ይሄ አሰምሽን ካልተስተካከለ አሁንም ገብተው ኢንቮልቭ አድርገው ፓርቲሲፔት አድርገው ፖለቲካ ውስጥ የማሻሻሉን ስራ አይሰሩም ሌላው ግን በተለይ የፖለቲካ ፓርቲዎች ጋር የሚታየው ሁል ጊዜ የችግሩ አካል አድርጎ ራስን አለመቁጠር ችግር አካል አድርገን ራሳችን ካልቆጠልን የዛ ካለን ካለን መፍትው ላይ ብዙ ጊዜ ሳክሰስፉላል መፍትሄ ብቻ ሰጪ ከሆነ እኛ እኮ ችግሩ አካል ስለሆን ነው ይሄ ሁሉ ችግር እስከ ዛሬ ያለ። ስለዚህ ይሄም ማሰምሽን መስተካከል አለበት ማለት ነው። መፍትሄው የጋራ መሆን አለበት ባይ ናቸው። የመንግስትም የሚፈታው አይደለም፣ የሚጆም የሚፈታው አይደለም። እያንዳንዱ ሰው በተለያየ ደረጃ ሲሳተፍ የሚፈታ ነገር ነውና ሁሌ ለብቻ ችግሮችን ስለምናይ እንደ ሀገር ስለማናየው አንዱን ነገር እናነሳና የዚህማ መፍትሄ ይሄ ነው፣ የዚህማ መፍትሄ ነው። እነዚህ ነገሮች ሁሉ የተሳሰሩ ናቸው፣ ለረዥም ጊዜ ያስቸገሩ ናቸው። የአንድነት ኃይልም ሲሆን በብሔረሰብ ስም ያሉ የተደራጁት ለብሔረሰብ የሚያወሩት አገር ከመገንጠል ውጭ ሪሊ የሚሉት ነገር ምንድን ነው? ብለን ለመስማት መዘጋጀት አለብን። በዛኛውም ሳይት ስለ ሀገር ኢትዮጵያ ለዋላዊነት ምናምን ስል ምን ልል ፈልጎ ነው? ብለን የምንደማመጥበት ጊዜ መምጣት አለበት። እንደዚ አይነት ውይይት ካልተጀመረ የቅድም ወደ ሩዋንዳ ከሰው ስህተት ስላልተማር ከራሳችን ወደምንማርበት እንሄዳለን ማለት ነው። ይሄ ቆሞ ተመልካች ባህሪ ነገ፣ ትናንትና ፌስታል ይዞ ከሶሪያ የወጣ ፕሮፌሰሩ ቁጭ ብሎ እኔ አብረውን ትምህርት ቤት የተማሩ በጣም ትልልቅ የተማሩ ሰዎች አሉ። መጀመሪያ ሶሪያ ያ ነገር ሲሆን እኔ ምንድን እኔ ሐኪም ነኝ ስለዚህ ሰወት ይሄ የሆኑ ነገሮች ነው። ፌስታል ይዞ የወጣው እሱ ነው። መጀመሪያ እንዲህ ባረግ ኖሮ ሶሪያ ውስጥ ቢሊነር የነበሩ ሚሊነር የነበሩ ሰዎች አንድ ፌስታል ይዞ ነው የወጡት። ስለዚህ አንዳንድ ፌስታል ይዞ የሚወጣበት ቀን ሊመጣ ይችላል። ኤቭሪባዲ ኢንቮልቭ አድርጎ የሚያስፈልገውን ነገር የፖለቲካ ኃይሉን አስቀይሮ ወደ ድርድር ተገብቶ ለሁሉም የሚሆን ነገር እስካልመጣ ድረስ ጉልበት ያለው ድርድሩ ጉልበት ያለውን ፌቨር ያደርጋል። ያልፈለግነው ነገር ይጫንብናል። የዛ ጊዜ እንግዲህ ሌላ መስዋዕትነት ወደ መክፈል እንሄዳለን ማለት ነው። ከዛ ውጭ ግን በየጊዜው ከፋፋይ የሆኑና አደገኛ የሆኑ ቃላትን የሚጠቀሙ ሰዎችን ቶሎ ቶሎ እንዲያስተምሩ ሀሳብ እንዲለውጡ ያን የማድረግ ነገር መስራት አለብን ማለት ነው ሌላው ግን ከግድያ ጋር ጋር የተያያዘው ነገር አሁንም ሀላፊነት የሚወስድ የሚቀጣ የመንግስት አካል መኖር አለበት ከላይ እስከታች በየደረጃ መቅጣት ካልቻለ ባለማስቀጣት ባለመቅጣቱ መቀጣት አለበት ለህግ መቅረብ አለበት የሚል አይነት ክሊር የሆነ ነገር ሁሉም ኮሚኒኬት ማድረግ አለበት። በየአካባቢው ያለው ማህበረሰቡ መጠየቅ ያን መጠየቅ ማስገደድ መቻል አለበት የሚላለ። ሌላው ይሄ በየጊዜው እንዲህ አይነት ችግር ሲፈጠር ያን መቋቋም የሚችል ማህበረሰብ የምንገነባበትን ነገር ማሰብ አለብን። እንደ ሎንግረ የሆነ ነገር ሲመጣ ሁሌ የህዝብ ላይ እየሄደ እንደዛ እንዳያደርግ መፈጠ ይሄን ማድረግ የምንችለው አንደኛ የማህበረሰቡ አሁን ኤሊቱ የፖለቲካል ኤሊቱ ቁጭ ብሎ ተነጋግሮ መፍታት ስላልቻለ ወደ ከባድ ችግር አገሪቱን እየወሰደ ስለሆነ አሁን ማህበረሰቡን አቅም ፈጥሮ ማህበረሰቡ ሪጀክት እንዲያደርግ ማህበረሰቡ እንዲያስገድድ የሚደረግበት ዘዴ መፈጠር አለበት። ያ ደግሞ በማህበረሰብ አቅም ግንባታ ነው። የማህበረሰብ አቅም ግንባታ ደግሞ ማህበረሰቡ በግልጽ እንዲወያይ ማድረግ የሚቻልበት ሁኔታ ሲሰራ ነው። እሱን ማመቻቸት በርካታ እኛ አገራዊ ሴቶች አሉ። እርስ በርስ የምንወያይበት ምንነጋገርበት እነዛን ነገሮች ወደ ስራ ላይ ወደ ተግባር እንዲውሉ ወይም ጥቅም ላይ እንዲውሉ ማድረግ ነገር ነው መሰራት ያለበት። ኤሊቱ አሁንም ልብ ገዝቶ ቨርቲካሊም ድርጅቶች ከድርጅቶች ድርጅቶች ውስጥ ያሉት ሰዎች እርስ በርሳቸው በተለያየ አቅጣጫ እንደዚህ ውይይት ዶክመንት የሚደረግ ከዛ ፕላን የሚደረግና ወደ አክሽን የሚሄድ እስካልተሰራ ድረስ ቅድም ብያቸዋለሁ፣ ችግሩ ኮምፕሌክስ ነው፣ ኢዚ ፊክስ የለው። ስለዚህ ኢዚ ፊክስ ከሌለው ደግሞ ተከታታይ የሆነ ውይይት በተለያየ ደረጃ መካሄድ አለበት። እሱ ዶክመንት መደረግ አለበት። ለታሪክን መቀመጥ አለበት። በቅድም ተዘጋጅቶ ተግባራዊ መገምገለበት ማለት ነውና የኢትዮጵያ ወቅታዊ ሁኔታ ምልክቶች ስለመኖራቸው አመላካች ሁኔታዎች አሉ የሚሉ ሀሳቦችም ተንጸባርቀው ነበር። አይ የለም፣ በኢትዮጵያ ምድር እንዲህ ያለ ሁኔታ አይፈጠርም ያሉም ነበሩ። አቶ ሽመልስ በበኩላቸው ምልክቶቹ ዓለም አቀፍ ተቀባይነት ያላቸውና ከዚህ ቀደም የነበሩ ታሪኮችን ታሳቢ ያደረጉ መሆናቸውን ጠቅሰው የማህበረሰቡን አስተሳሰብ ቅርጽ የሚያስይዙ ምሁራን ከዚህ ትምህርት በመውሰድ ጥንቃቄ ሊያደርጉ ይገባል ሲሉ መክረዋል። አመሰግናለሁ ጽሆን ለዘገባው። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። አጠር ባለ ሙዚቃ ወደ ተከታዩ ዝግጅት እናሸጋግራችሁ። ሻላሻላሻላሻላሻላሻላሻላሻላሻላሻላሻላሻላሻላሻላሻላሻላሻላሻላሻላሻላሻላሻላሻላሻላሻላሻላሻላሻላሻላሻላሻላሻላሻላ Inshallah, <laughs> Inshallah, Inshallah, Inshallah, you Inshallah, Inshallah, Eh hanadesco eh hanadesco eh hanadesco Denkino'nun adı Saginalın, tekrar taşıyucu ኢትዮጵያ በቅርቡ አዲስ የትምህርት ፖሊሲ ፍኖተ ካርታ አውጥታለች። ሰነዱ የሀገሪቱን የትምህርት ጥራት ይቀይረዋል የሚሉ በአንድ ወገን፣ በሌላ ደግሞ ቅሬታ ያላቸው ይሰማሉ። ይህንን ውይይት ጀምረን በተለያዩ የወቅቱ ጉዳዮች ምክንያት ሳይተላለፍ ከቆዩ ሀሳቦች መካከል አንዱን ዛሬ እናሰማችሁ። የስርዓተ ትምህርት ባለሙያ ሰለሞን አባተ አወያይቷል። ቀጥሎ ይቀርባል። አመሰግናለሁ። ስሜን አዳነ ገበያው ካሳ ይባላል። ሙያ የትምህርት አመራር እና የትምህርት ምርምር ባለሙያ ነኝ። በትምህርቴ የትምህርት አመራር፣ የኤሌክትሪክ ቴክኖሎጂ እንዲሁም የሙያና ቴክኒክ ትምህርት አስተዳደር ያጠናሁት በተለያየ ጊዜ። አሁን የምሰራው ፕሬድ ስቴት ኮሌጅ ይባላል። ልንሆይ የኮሌጁ የምርምርና የእቅድ ዲሬክተር ሆኜ ነው የምሰራው። ለምን ያህል ጊዜ ሰርተዋል በትምህርት ዘርፍ? ረጅም ጊዜ ነው። ኢትዮጵያ ውስጥ ራሱ ወደ ዘጠኝ አመት ሰርቻለሁ፣ በመምህርነት በትምህርት ቤት ርዕሰ መምህርነት፣ እንደዚሁም በሌላ የትምህርት አመራር ሙያ። እንደዚሁም ከሀገር ቤት ከወጣሁ አንድ ሀያ አመት ይሆናል። በትምህርት ሙያ ነው የቆየሁት፣ ሰዎችን በማሰልጠን እንደዚሁ፣ በትምህርት ምርምር እንደዚሁም ሙያ ትምህርት በማሰልጠን ሰዎችን ነው እዚህ ዩናይትድ ስቴትስ ከመጣሁ ዶክተር አዳነ መቼም እንደምገነዘበው እርሶ በተለያዩ የትምህርት ስርዓቶች ውስጥ አልፈዋል። ኢትዮጵያ ውስጥ ከንጉሡ ዘመን ጀምሮ ያሉትን የትምህርት ስርዓቶች በተማሪነትም በመምህርነትም በባለሙያነትም በተመራማሪነትም እንደሚያውቁት ነው፣ እንግዲህ የምገነዘበው እና እስቲ በአጭሩ ይገምግሙልኝ በባለሙያ አይን ይህንን የኢትዮጵያ የትምህርት ስርዓቶች ዑደት በአጭሩ እስቲ ገምግሙልኝ። እንግዲህ ምንድነው የኢትዮጵያ የትምህርት ታሪክ ያው ረዘም ያለ ነው። የሚጀምረው ከሀይማኖት ድርጅቶች ከቤተ ክርስቲያንና ከእስልምና ሃይማኖት ጋር የተገናኘ ነው አጀማመሩ። በኋላ ግን የዘመናዊ ትምህርት ከመጣ ጀምሮ በይበልጥ በዳግማዊ ሚኒልክ ዘመን እንደዚሁም በንጉሱ ዘመን የተለያየ ጥረት ተደርጓል። የትምህርትን አስፈላጊነት ከተገነዘቡ ቆይተዋል እና ብዙ ጥረት ነው የተደረገው። እዚ ጋ አንድ ጊዜ ቆም ላድርጎትና ዶክተር አዳነ ወደ ኋላ ሄደው ስለጀመሩልኝ አንዲት ጥያቄ ማንሳት ፈልጌ ነው። የትምህርት ስርዓት አጀማመር ኢትዮጵያ ውስጥ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የምትናገረው አለ። ዘመናዊ ትምህርት የሚባል ነገር የጀመረችው ቤተ ክርስቲያኒቱ እንደሆነች፣ በፊደል ማስተማር የጀመረችው፣ በየገጠሩ ማስፈፋት የጀመረችው ትምህርት ትናገራለች እና ያንን ያካትታል የእርስዎ አስተያየት? የእርስዎ ትክክል ነው። እንዳውም በዚህ ላይ ብዙ የተጻፉ እንደ ነ ፕሮፌሰር ተሾመ ዋጋው እንደ ነ ዶክተር አክሊሉ ሀብቴ የመሳሰሉት በኢትዮጵያ ትምህርት ላይ የጻፉ ባለሙያዎች ብዙ ጽፈዋልና ለኢትዮጵያ ትምህርት መሰረቱ ወይ በዚ የቤተ ክርስቲያን አስተዋጽኦ ከፍተኛ ነው። በስነ ጽሁፉ የኢትዮጵያን ታሪክ በመመዝገብ በስነ ፍጥረት፣ በመሳሰሉት ነገሮች በቀን አቆጣጠሩ ሰፋ ያለ እውቀት ለአገሪቱ ያበረከተችና አሁንም አይቲንክ እያበረከተች ያለች ትልቅ አስተዋጽኦ ያደረገች መሆኗን በብዙ ጥናቶች ተመስግበዋል። ይሄ ብዙ ሰው የሚያውቀው ይመስለኛል። ወደ እስልምናው ደግሞ ልመለስና በእርግጥ እስልምናም ብዙ አስተዋጽኦ እንዳበረከተ እንደ ሃይማኖትም እንደ እምነትም ትምህርትን በማስፋፋት በኩል እውነት ነው። በዛስ በኩል የእስልምና አስተዋጽኦ ምን ነበረ? አንዳንድ ጊዜ ትምህርት ሲባል ብዙ ሰው የሚያየው ከቀለም ትምህርት ጋር በማያያዝ ነው። እና ህዝቡን ስነ ምግባር በማስተማር ተግባብቶ መኖር እንዲችል ህዝቡን በማስተማር ታማኝ ሆኖ እንዲኖር በማድረግ እና ህዝቡን በስነ ምግባር በማነጽ እንደዚሁም የእስልምና ሃይማኖት ያደረገው አስተዋጽኦ ቀላል አይደለም። እንደዚሁም ስነ ጽሁፎችም አሉ እና አንዳንድ ጊዜ ሰው ትንሽ የማይገነዘበው ምንድነው የተጻፈ ሰርቲፊኬት ከሌለ ወይም የተጻፈ ትምህርት ከሌለ፣ ይሄ በቃል የሚተላለፈው ትምህርት ስለ አጠቃላይ ህይወታችን ስለ አስተሳሰባችን የሚደረገው ጥረት ወይም ያን ለማሻሻል የሚደረገውን ጥረት ብዙ ሰዎች እንደ ትምህርት ላያውቁት ይችላሉ እንጂ ሃይማኖት ድርጅቶች ያደረጉት አስተዋጽኦ ከፍተኛ ነው። እንዲሁም አሁን ሀገራችን ላለችበት እስካሁን እንዲሁም በሰላም እንድንኖር የሚያቆየን የሃይማኖት ድርጅቶች ያደረጉት አስተዋጽኦ ይመስለኛል። እሺ እስቲ ወደ ዘመናዊው የትምህርት ስርዓት ደግሞ እንመለስ። ዘመናዊ ትምህርት ስርዓት እንግዲህ ረጅም ጊዜ ታሪክ አለ። አፄ ቴዎድሮስም ዘመን ቢሆን ዘመናዊ ትምህርት እንዲኖር ጥረት አድርገዋል። እንደዚሁም በዳግማዊ ምኒልክ ዘመን በይበልጥ በንጉሱ ጊዜ ዘመናዊ ትምህርትን አስፈላጊነት ተረድተው ብዙ ብዙ ጥረት እንዳደረጉ እንደዚሁም የኢትዮጵያ የትምህርትን ታሪክ ያጠኑ ሰዎች በሰፊ ጽፈውታል። እንደገና ደግሞ ትምህርትን ማምጣት ብቻም ሳይሆን ማስፋፋትን ብቻም ሳይሆን የትምህርት ቤቶች ስርጭትም እየተሟላ እንዲሆን ጥረት አድርገዋል። እቅዳቸውም የነበረው ደግሞ እንደዚሁ ትምህርት ቤቶችን በሀገሪቱ በተለያየ ክፍል የማስፋፋትን ከፍተኛ ትምህርት ቤቶችን ዩኒቨርሲቲዎችንም በየክፍል ሀገሩ ላይ መክፈት እቅድ ነበራቸው። በይበልጥ በንጉሱ ጊዜና የተሻለ ጥራት ያለው ምርትን ለማሰራጨት ከአሁኑ ጋር ሲነጻጸር የዚያን ጊዜ የተሻለ ትኩረት ነበር። ከቁጥር የበለጠ ጥራት ላይ ያተኮረ ነበር። ሆኖም ግን እነዚሁ የራሱ የሆነ ውስንነት ነበረው። በይበልጥ ወጣት ተማሪዎች ስለ ሀገራቸው ብዙ ሳያውቁ ስለ አንዳንድ ምዕራባውያን እና የምስራቁን ፖለቲካ በመከተል በሀገራችን ላይ አንዳንድ የደረሰ ችግር አለ እና የራሱ ውስንነትም ነበረ። ሆኖም ግን ትምህርትን ለማስፋፋት ካላቸው የኢኮኖሚ አቅም አንጻር ብዙ ጥረት እንዳደረጉ እንረዳለን። ቁጥርና ጥራትን እስቲ ሁለቱን ያገናኙልኝ፣ ያወዳድሩልኝ፣ ያነጻጽሩልኝ። ዶክተር አዳነ ምን ማለት ነው? ትምህርትን በማስፋፋት ስራ ውስጥ ጥራትና ቁጥር ማለት እንግዲህ ቁጥሩ የሚባለው ትምህርትን ለብዙ ሰው ማዳረስ ማለት አንዳንድ ጊዜ ምን ይባላል? የትምህርት መዳረስ ተማሪዎቹ ውጤታ ማስ ካልሆኑ ድረስ እንደ ውጤት ሊቆጠር አይችልም። ማለትም ለብዙ ተማሪዎችን በመመዝገብ ክፍል ውስጥ በማሳተፍ አገር አያድግም። የእውቀት ክምችት ነው አንድን ሀገር የሚያሳድገው እና ብዙን ጊዜ ምንድን ነው የምንሰራው ቁጥርን በማብዛት የተማሪዎችን ቁጥር ሪፖርት በማድረግ ለአገሪቱ የሚጠቅም ይመስልና እና እዛ ላይ ስህተት አለ እና ተማሪዎች በአእምሯቸው ካልበለጸጉ፣ ክህሎታቸው ካልበለጸገ እና እንደዚሁም በኢኮኖሚ በማህበራዊ ኑሯቸው ለውጥ እስካላመጡ ድረስ የተማሪዎች ቁጥር ወይም የሰርቲፊኬት ብዛት ለአገር እድገት አይጠቅምም እና አሁን ያለው አንዳንድ ጊዜ ክርክሩ እዛ ላይ ነው እኮ። እሱ አንዳንዶች ቁጥርን ማብዛት ይፈልጋሉ። ምክንያቱም ለፖለቲካ ምክንያትም ሲባል ትምህርትን አስፋፍተናል፣ ህብረተሰቡ ትምህርት ደርሶታል ለማለትም ይጠቀሙበታል። ሆኖም ግን ጥራት የሌለው ትምህርት የህዝቡን አስተሳሰብ ካልቀየረ፣ የተማሪዎችን ኑሮ ኢኮኖሚያዊ ማህበራዊ ኑሮ ካላሻሻለ፣ የጤንነታቸውን ሁኔታ ካላሻሻለ፣ ሀገሪቱን በዛ ካልተጠቀመች፣ ቁጥሩ ብቻውን ብዙም ፋይዳ አይኖረውም። መቼም ትምህርት ቤቶቹ አሉ፣ ሰሌዳዎቹም አሉ፣ ጠመኔውም አለ፣ ደብተርም መጽሐፍትም አሉ፣ መምህራንም ተማሪዎችም አሉ። ዶክተር አዳነ ምንድን ናቸው ለመሆኑ ከዚህ ከቁጥር ወጥቶ አንድ ህብረተሰብ ጥራቱ ከፍ እንዲል ዝቅ እንዲል ጫና የሚያሳድሩ ሁኔታዎች በምንድን ነው የሚለካው? ጥራት አሁን ያለውን የኢትዮጵያ ትምህርት ሁኔታ ስናየው ችግሩ ስርዓታዊ ነው። ስርዓታዊ ማለት ምን ማለት ነው? ከአስተዳደሩ፣ ከግብዓቱ፣ ከትምህርት ቤት መዋቅር አዘረጋጉ፣ ከአስተዳደሩ፣ ከመምህራን ነጻነት ከስርዓተ ትምህርቱ እንደዚሁም ለተማሩ ሰዎች ያለው ፍላጎት፣ ቀጣሪዎች በአብዛኛው መንግስት ነው በኢትዮጵያ ያለው ፍላጎት። ያ ሁሉ ተጽዕኖ ያደርሳል በትምህርት ጥራት ላይ። ምን ማለት ነው? ለምሳሌ በእውነት የትምህርት ጥራት እንዲኖር እንፈልጋለን ወይ? የበልጥ ኃላፊዎቹ በመንግስት ስልጣን ላይ ያሉት ሰዎች በትክክል እውነት ፍላጎት አላቸው ወይ? ፍላጎት ካላቸው መንገዱም ሊኖር ይችላል በአቅማቸው ሀገሪቱ በምትፈቅደው መንገድ። ግን ያ አንዳንድ ጊዜ ባለመኖሩ ይመስላል፣ ቁጥር ላይ ያተኩሩና የጥራቱ ጉዳይ ይጓደላል። እንደዚሁም የትምህርት ግብ አቀራረጹ ምንድን ነው? በአብዛኛው የፖለቲካ ፍላጎትን ለማሟላት አሟላት ነው ወይንስ የሰውን የብዙውን ህዝብ ኢኮኖሚያዊ ማህበራዊ ችግር ለመቅረፍ ነው? እነዚሁ እዚያም ላይ ልዩነት ካለ ጥራት ላይ ተጽዕኖ ያደርሳል። ግብአቶቹ የመማሪያ መጽሐፍቶቹ በአግባቡ የተዘጋጁ መምህራን አሉ ወይ እንደዚሁም የማስተማር ዘዴው በትምህርት ቤት የሚያስፈልጉ እንደዚሁ መሟላት የሚገባቸው የላቦራቶሪ የመማሪያ ቁሳቁሶችን አስመልክቶ የነሱ መሟላት እንደዚሁም ምን ያህል መምህራን ነጻነት አላቸው በእውቀታቸው በሙያቸው ያን ነገር ለማሻሻል እነዚህ ሁሉ በአንድ ላይ ሆነው ተጽዕኖ ያመጣሉ እና ምንድን ነው አንዳንድ ጊዜ መንግስት የሚወቀሰው ብዙውን ነገር የሚቆጣጠረው መንግስት ነው። የሚያስተዳድረው መንግስት ነው። ግብአቱ የሚቆጣጠረው መንግስት ነው። የመምህራን ጥራት፣ የትምህርት ደረጃ የሚወስነው የሚቀጥረው የሚያባርረው መንግስት ነው እና የመንግስት እጁ ረጅም ነው በትምህርት ጉዳይ ላይ እና የትምህርት ጥራት ቢጓደል ወይም ቢወድቅ ለዛም ነው አንዳንድ ጊዜ መንግስት ተጠያቂ ነው የሚባለው። እንደዚሁም ከሙያው የሚወጡትን ሰዎች መንግስት በእውነት የተማሩ በአግባቡ የሰለጠኑትን ቢፈልግ ኖሮ ትምህርት ቤቶች የዚ አይነት ሰው ያዘጋጁ ነበር። ግን በሰርቲፊኬት ላይ ካተኮረ ዝም ብሎ ሰርቲፊኬት ይዘው የመጡትን ሰዎች ሁሉ የሚቀጥር ከሆነ ብዙ ሰዎች ህጋዊ ባልሆነ መንገድ ቢሆን ሰርቲፊኬት በማግኘት ስራ መቀጠር ከቻሉ ትምህርት ቤቶቹ ጥራት ያለውን ሰው ሊያመነጩ ሊያወጡ አይችሉም እና አሁን ባደጉ ሀገሮች እንደምናየው ሰርቲፊኬት ሳይሆን የሚሰራው ያ ሰው ምን እውቀት አለው፣ ምን መስራት ይችላል የሚለው ነው። እና እነዚህ ሁሉ ነገሮች በአንድ ላይ ሆነው ነው እንግዲህ የትምህርትን ጥራት የሚያጓድሉት ወይም በትምህርት ጥራት ላይ ተጽዕኖ የሚኖራቸው እና ለዛም ነው ስርዓታዊ ነው የምንለው የተያያዘ ነው ብዙ ነገሮች በአንድ ላይ ሆነው የሚያመጡት ነገር ነው እንጂ አንድ ነገር ብቻ መጉደል አይደለም ብለን የምናስበው። ዶክተር አዳነ አሁን ያነሷቸውን አንዳንድ ነጥቦች ስንመለከትና ከዩናይትድ ስቴትስ እና ከኢትዮጵያ አኳያ ስናያቸው ዩናይትድ ስቴትስ ይሄ ሁሉ ሀብት ያላት ሀገር ሆና የዓለም መሪ ሀገር ሆና በመዋቅር ደረጃ እጅግ የተስፋፋና የሰለጠነ መዋቅር ኖሯት በቁሳቁስ ደረጃም እጥረት ሳይኖርባት በነጻነት ደረጃም የምትጠየቅበት ጉዳይ ሳይኖር በዓለም የትምህርት ጥራት ሰሌዳ ላይ ከመሪዎቹ መሃል አደለችም። በአንድ በኩል እውነት የጠቀሷቸው ነገሮች አንደኛ፣ ከስርዓትም አኳያ ስንመለከት የዩናይትድ ስቴትስም ያህል የተሳለጠ ስርዓት በዓለም ውስጥ ያሉ ከዩናይትድ ስቴትስ ጋር የሚጋፉ ሀገሮች ጥቂት ናቸው። በአውሮፓና በአሜሪካ ደረጃ ያሉ ማለት ናቸው። ሌላው መቼም ከቁጥር ጥራት ይወጣል። እንደ ኢትዮጵያ ባሉ ሀገሮች ውስጥ በልማት ወደኋላ የቀሩ ህዝባቸው እጅግ ብዙ የሆነ ሀገሮች ውስጥ ቁጥርስ ቢሆን በራሱ ትርጉም የለውም ወይ? ማዳረስ ቢያንስ ቢያንስ ትምህርትን ማዳረስ ትምህርት ምን እንደሆነ የትምህርት ግንዛቤና አስተሳሰብን ማዳረስ በራሱስ ትርጉም ሊሰጠው አይገባም ወይ? ዋጋ ሊሰጠው አይገባም ወይ? ጥሩ ጥያቄ ነው። መጀመሪያ የዩናይትድ ስቴትስን የትምህርት ሁኔታ በምናይበት ጊዜ በእርግጥ ከአንዳንድ ሀገሮች ያነሰ ነው የትምህርት ሁኔታው ይባላል። ሆኖም ግን ደግሞ የተወሰኑ ኤሊት ኢንስቲትዩሽንስ አሏቸው። ትልልቅ ሪሰርች የሚሰሩ ብዙ አዳዲስ ነገሮችን የሚፈለስፉ የትምህርት ተቋማት ስላሏቸው ያን ያህል በኢኮኖሚውና በሌላው ነገር ወደኋላ ያቀሩ አይደሉም። እንደዚሁ ል የራሱ የሆነው ስነት አለው። የአሜሪካ የትምህርት በጀት ምን ማለት ነው? የትምህርት በጀት በአካባቢው መንግስት ነው የሚመደበው። ምን ማለት ነው? ሀብታም የሆኑት የተሻለ በጀት አላቸው። ደሀ የሆኑት አካባቢዎች ደግሞ አነስ ያለ በጀት ነው ያላቸው። ከዛ ከዛ ጋር የተገናኘ ብዙ ችግር አለ። ሌላ እንደገና ከታሪክም የተወረሰ ችግር አለ። ከዛ ጋር ተያይዞ የትምህርት ጥራቱ በአንዳንድ አካባቢ በጣም ዝቅ ያለ ይሆናል፣ በአንዳንድ አካባቢ የተሻለ ሆኖ ሊታይ ይችላል። እና ገንዘብ ስላለ ብቻ የተሻለ ትምህርት ጥራት የለም። የተለያየ ሪሰርቾች የሚያሳዩት በአንዳንድ ሀገሮች፣ በበልጥ እስካንዴኔቪያን የመሳሰሉት ሀገሮች፣ እንደነ ሲንጋፖር የመሳሰሉ ሀገሮች በፈተና ሲለኩ ነው ያው እና ተማሪዎቹ የተሻለ ውጤት ያስመዘግባሉ። ግን ያም እንደዚሁ አንዳንድ ጊዜ አጨቃጫቂ ነው። በእውነት በልጠዋል ማለት ነው ወይ በአንድ ፈተና ስላለፉ እና ትንሽ አይ ቲንክ የሚያከራክር ጉዳይ ነው። ሆኖም ግን በይበልጥ ከትምህርት በጀት ጋር የተገናኘ ጉዳይ ሊሆን አንዳንድ ሀገሮች ለሁሉም እኩል አይነት የትምህርት በጀት ይመድባሉ እና በዚያ የተነሳ ትንሽ ኤኩዊቲው የተሻለ ሊሆን ይችላል። ወደ ኢትዮጵያ ስንመጣ ቁጥርን ማዳረስ እንግዲህ ኢትዮጵያ ደሀ ሀገር ነች። ያላትን ገንዘብ በአግባብ አውጥታ ኢኮኖሚያዊና ማህበራዊ ጥቅም ካላገኘች ቁጥሩን ብቻ በማዳረስ አይ ቲንክ ብዙ ጥቅም አይገኝም። ምን ማለት ነው? ያንን የምናወጣውን ገንዘብ ለሌላ ነገርስ ብናወጣው የተሻለ ጥቅም እናገኝ ነበር ብሎም አንዳንድ ጊዜ ጥያቄ መጠየቅ ጥሩ ነው። ወይም ይሄ ኦፖርቹኒቲ ኮስትም ይባላል። ወይም ልጆቹ ትምህርት ቤት ሄደው ጊዜያቸውን አጥፍተው ሲመለሱ ምንም ነገር ካላገኙ፣ እነዚያ ልጆች ምናልባት ከቤተሰቦቻቸው ጋር ሆኖ ቢሰሩ የተሻለ ነገር ያገኙ ነበር ብሎም አንዳንድ ጊዜ መጠየቅ ጥሩ ነው እና ትምህርት ቤት ከሄዱና ጊዜያቸውን ካጠፉ አገሪቱም ገንዘቧን ካጠፋች እነዛ ልጆች ሊጠቀሙ ይገባል። ሀገሪቱም በነዛ ልጆች ልትጠቀም ይገባል። የሕዝቡም ኑሮ እየተሻሻለ መሄድ አለበት እና ምንድን ነው በምናወጣው ልክ አልተጠቀምንም፣ ነው የጥራት ጉዳይ። እና ቁጥር ብቻውን ማብዛት እንደኔ ከሆነ ፋይዳም የለውም ብዙን ጊዜ ፖለቲካ ትርጉም ካልተሰጠው በስተቀር እና ሕዝብን ትምህርት ቤት እዚህ ሰራንላችሁ እዛ ሰራንላችሁ ከማለት ያለፈ ጥቅም አይኖረውም። ይሄ በመጨረሻው ማህበራዊ ኢኮኖሚያዊ ጥቅሙ ለሀገሪቱ ሰላምና ለህዝብ አብረው መኖር አስተዋጽኦ እስካላደረገ ድረስ ትርጉም አይኖረውም ባይ ነኝ። ሰለሞን ከዶክተር አዳነ ካሳ ጋር ያደረከው ውይይት በጣም ጠቃሚ ነበረ በነገራችን ላይ አድማጮች ውይይቱ አልተቋጨም ይቀጥላል አየር ላይ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው በ94 አመት ዕድሜያቸው ሰሞኑን ያረፉት አህዱ ሳቡሬ አስክሬን ስርዓተ ቀብር ከትላንት በስቲያ ተፈጽሟል። ልጃቸው ሜሮን አህዱና በቅርብ የሚያውቋቸው አቶ ዳኛቸው ተሾመ ስለ አህዱ ሳቡሬ የሚያስታውሱትን አጫውተውናል። አህዱ ሳቡሬ ከዚህ ቀደምም ራሳቸው ለቪኦኤ ያካፈሉትን የሕይወታቸውን ታሪክ አካተን ያጠናቀር ነው ዘገባ ቀጥሎ ይቀርባል። ዲፕሎማት፣ ጋዜጠኛ፣ አምባሳደር፣ ጸሐፊ፣ ዘጋቢና ዜና አንባቢ፣ የአስተዳደር ሰውና ባለሙያ የብዙ ልሳኖች ባለጠጋ ትልቅ ሰው አረፈ። ካብታም ዕድሜውን በክብር አሳልፎ እነሆ በክብር ተሸኘ። አባ አህዱ አህዱ ሳቡሬ የሀገር ሀብት፣ የወገን ኩራት አመሰግናለሁ። በሰለሞን ያልከው ትክክል ነው። አባቴ አባ አህዱ የአገር ቅርስ ነው እና ሐዘኑ ለሁላችንም ነው። ለኢትዮጵያውያኖች በሙሉ ነው። ለአገር ነው። ኢትዮጵያ ልጇን ታላቅ ልጇን ያጣችው አባቴ በእውነት ለእኔም፣ ለልጆቹም፣ ለሌሎቹም፣ ለልጅ ልጆቹም ጓደኛ፣ አባት፣ መካሪ ሆኖ ብዙ እውቀት ለእኛ የሰጠን አባታችን ነው። አገር ፍቅር በጣም በጣም ስላለው ኢትዮጵያ ውስጡ በጣም የገነነ ስለሆነ ያንን ፍቅሩን ለኛ አስተላልፎልናል። ከዛ አልፎ ደግሞ ለሰው ለሰው ሰው በሰውነቱ በጣም ክብር አለው። ሰውን ያከብራል። ሰውን ይወዳል። ሰው መርዳት ተግባሩ አድርጎ ነው። በቃ ሕይወቱን በሙሉ እንደዛ ነው የኖረው። ያንንም እንግዲህ ተስፋ አለኝ ለእኛ አስተላልፎልናል። የፍቅር ፍቅር ሰው ነው ማለት እችላለሁ። ሜሮን አሃዱ የአሃዱ ሳቡሬ የመጀመሪያ ልጅ ናቸው። አሃዱ ሳቡሬ መስከረም 15 1918 ዓ ም ከወይዘሮ ደስታ ኻሊልና ከአቶ ሳቡሬ ሳህለ ማርያም በሐረርጌ ጠቅላይ ግዛት አዴጋላ ቀበሌ ተወለዱ። እናም በዚህች ምድር ላይ ባሳለፏቸው ዘጠና አራት ዓመታት እጅግ በብዙ ታሪክ የተሞላ ሕይወታቸው ህዳር 4 2012 ዓ ም ካሊፎርኒያ ሎስ አንጀለስ ላይ አበቃ። ልጆቻቸው፣ ወዳጆቻቸው፣ በዙሪያቸው ያሉ ሁሉ ዛሬ አባ አሃዱ እያሉ ነው አሃዱ ሳቡሬን የሚጠሯቸው። አሃዱ ሳቡሬ ስሙ አንድ ሙሉ ሊባል የሚችል ምዕት ዓመት የዘለቀ ትውስታና ክብርን ይዞ እንዲዘልቅ ለመጪ ታሪክ መታሰቢያና መማሪያም እንዲሆን መንገዱን ከጠረጉላቸው ሥራዎቻቸው አንዱና ከመጀመሪያዎቹም የሚጠቀሰው የጋዜጠኛነት ሥራቸው ነው። ወደ ጋዜጣ ዓለም ለመግባት መጀመሪያ ነገር ይረዳኝ። ከዚያ በፊት አልፎ አልፎ ስለተለያዩ ጉዳዮች ያለኝን አስተያየት በነበሩት ጋዜጦች ላይ ጽፍ ነበር። ጅቡቲ ያሉ ቆንስላ ጽፈት ቤት ሲሰሩ ማለት ነው? አዎ። ከዚያ እንዲያውም በፊት ባለስታሳት ድሬዳዋ ሆኜ አንድ አርቲክል መጻፍ ትዝ ይለኛል። በ18 ዓመት ዕድሜ ይመስለኛል። ከዚያ ተቀጠርኩና ጅቡቲ ቆንስላ ሰራተኛ ሆንኩኝ። ጅቡቲ ሆኜ ነው እንግዲህ በብዛት መጻፍ የጀመርኩት። ስለምንድን ነበር የሚጽፉት? ስለተለያዩ ጉዳዮች ለምሳሌ አዲሱ ስራችን በሚል ነበረ የመጀመሪያው አርሲ ለበ እንደማስታውሰው። ያን ጊዜ 18 ዓመት 19 ዓመት ልጅ ነበር። ምን አዲሱ ስራችን ሲሉ ጃንሆይ ከተመለሱ እንግዲህ ወደ ሶስት ነው አራት ዓመታቸው ነበረ በጠቅላላው እና አዲሱ ትውልድ በዚያን ጊዜ በወቅቱ የነበረው ትውልድ ከእሱ ምንድን ነው የሚጠበቀው ምንድን ነው መስራት ያለበት ከዚያ ትውልድ ለምሳሌ የሚጠበቀው ነገር ምን ነበረ በሚል መነሻ ነበረ ተነስቼ እጽፍ የነበረው በተከታታይ ምን ይጠበቅበታል እያሉ ይጽፉ ነበር አገራችን እንግዲህ ጃንሆይ ከስደት መመለሳቸው ነው ስደት አምስት ዓመት ያህል ነው የቆዩት በሀገራችን ላይ ጣሊያን ነበረ ሌላ መንግስት ነበር በጠቅላላው እና ያ መንግስት ከወጣ በኋላ የተተካው ትውልድ ለሀገሩ መስራት ያለበት ነገር ምንድን ነው ምንድነው? ከሱ የሚጠበቀው? ለዚህ ጥያቄ መልስ መስጠት የለብንም ወይ? በሚል መንፈስ ተነሳ የምጽፈው። አንባቢ ነበሩት። በዚያን ጊዜ በወቅቱ የነበረው ህዝቡ መቼም ያነብ ነበር። በተቻለ መጠን በዚህ የሚያውቁ ምክንያቱም በዚያን ጊዜ ለጻፍኳቸው አስተያየቶች አሉ ሳቡሬ በእነዚህ ያለው ቁጥር ጋዜጣ ለጻፈው ብለው ነበረ። መልስ የሚሰጡት ቦታ የሰዎቹ አስተያየት ምን ነበረ? የተቃውሞ ነበረ? የድጋፍ ነው? ሰው በእውነቱ መጀመሪያ ጉጉት አለው ጉጉት አለው። የማወቅ ፍላጎት አለ በሰው ዘንድ በጠቅላላው። እና የሚገርመው ጋዜጦቹ የመንግስት ጋዜጦች ናቸው በወቅቱ በነበሩት ጋዜጦች ላይ የሚጻፈው አስተያየት ሁሉ በተቻለ መጠን መንግስትን የማይነካ ወይም ደግሞ መንግስትን የሚደግፍ የመንግስትን መስመር ተከትሎ የሚሄድ መሆን ነበረበት። በተሻለ መጠን መንግሥትን ለመንቀፍ ወይም ደግሞ በመንግስት በኩል ይወሰዱ የነበሩትን አንዳንድ ነገሮች እንትን ባል አይሞክርም ነበር። ይሄ የማይታሰብ ነገር ነው። አህዱሳ ቡሬ ልክ የዛሬ ሁለት ዓመት ከባልደረባ የጽዮን ግርማ ጋር ካደረጉት ጭውውት የቀነጨብኩትን ነው ያሰማኋችሁ። በሌሎች ነጥቦች ላይም አንድ ሁለቴ የመልሳቸዋለሁ። አሃዱ ሳቡሬ ወደ ጋዜጠኛነቱ ሕይወት ከመዝለቃቸው በፊት ገና በለጋ ዕድሜያቸው ድሬዳዋ ማዘጋጃ ቤት ውስጥ በግብር ስብሰባ ክፍሉ አገልግለዋል። የመጀመሪያ ሥራቸው ነበር እንዴ? አሃዱ ሳቡሬን ከግብር ጋር ምን አገናኘው? አዎ ትክክል ነው። እንግዲህ በቃ እሱ ሲነግረን ያው መንግስት እንደተመለሰ ማለት ነው ከጣሊያን ወረራ በኋላ መንግስት እንደተመለሰ የገባው የመጀመሪያው መንግስት ስራ ያው ልጅ ነበረ። ምናልባት አስራ ዘጠኝ ሀያ ዓመት እንደዚህ የሆነዋል። ያው የመጀመሪያ የመንግስት ስራው ስለሆነ ወደዛ ገብቷል። የምርጫም ነገር አይመስለኝም። ወጣትም ስለሆነ ምንም ያገኘውን ያገኘውን የመንግስት ስራ ነው እንትን ያደረገ። አህዱ ሳቡሬ ከዘመናዊ ትምህርት ጋር የተቀላቀሉት በባህላዊው መንገድ ነበር። ከዚያም ድሬዳዋ ወደሚገኘው አሊያንስ ኢትዮ ፍሮንሴዝ ዶ ድሬዳዋ ገብተው እየተማሩ ሳሉ ፋሽስት ኢጣሊያ ኢትዮጵያን ወረረችና ተቋረጠ። አሃዱ ግን አላቋረጡም። ጣሊያን ትምህርት ቤት ገቡና ቀጠሉ። የእውቀትም የቋንቋም ካብታቸው እየበለጸገ ሄደ። አሃዱ ሳቡሬ በዕድሜ ዘመናቸው እጅግ የበረከቱ የሀገርና የውጭ ቋንቋዎችን አጥርተው ይናገሩ እንደነበር ወይዘሮ ሜሮን አጫውተውኛል። ቢያንስ ሰባቱን ዘርዝረውልኛል። አማርኛ፣ ኦሮምኛ ሶማሊኛ፣ ፈረንሳይኛ፣ ጣሊያንኛ፣ እንግሊዝኛ፣ አረብኛ ሰባት። አሁን እኮ ላይ እየቆጠርኩ አህዱ ሳቡሬ የቀዳማዊ ኃይለስላሴን ጉዞዎች ከመዘገብ አንስቶ በግላቸውም ብዙ ሀገሮችን አይተዋል። የት አልሄደም ብትለኝ ምናልባት ይቀል ይሆናል። ከደቡብ አሜሪካና ከአውስትራሊያ በስተቀር አባታቸው ያረገጡትን አህጉር እንደማያስታውሱ ነው ያጫወቱኝ ወይዘሮ ሜሮን። የአህዱ ሳቡሬ የህይወት ጎዳና እጅግ ረዥምና እጅግ ምሉዕ ከመሆኑ ጋር ግን ኢትዮጵያ ሁልጊዜ በልባቸው የኖረች ምድር ነች። ለኢትዮጵያ የነበራቸውም ራዕይ እጅግ ከፍ ያለ ነበር። አሜሪካ ነው ያለሁት፣ አሜሪካዊም ሆኛሉ። ነገር ግን ሁል ጊዜ ኢትዮጵያ ነው የማስበው። በኢትዮጵያ ውስጥ በእውነት ጥሩ አስተዳደር መንግስታዊ አስተዳደር ማለት ነው ህዝብን በቁም ነገር በአክብሮት የሚመለከት በአክብሮት ተመልክቶ ደግሞ በዚያው መንፈስ ህዝብን የሚያገለግል ለህዝብ የሚገባውን ነፃነት የሚሰጥ መንግስት ተቋቁሞ ኢትዮጵያ የመልካም አስተዳደር አገር ሆና የማየትን እድል ባገኝ ደስ ይለኛል። የአባ አህዱን የአህዱ ሳቡሬን ህይወት በኢትዮጵያም በውጭም ያለውን ከራሳቸውም አንደበት ከቤተሰብና ከትውውቆቻቸውም ሰፋ አድርገን እያጨዋወት፣ ናችሁ እንቀጥላለን። እዚህ አገር በሰማንያ ስምንት እና ከዛን ጊዜ ጀምሮ እዚህ ሲመጡ በሳምንታት ውስጥ እንደመጣው አውቃቸዋለሁ። በቅርብ በጣም በጣም አዝኛለሁኝ። ለእኔ ያው በልጅነቴም እንኳን ገና ሰላሳ ሳይሞ ላይ ነው የማውቃቸው ነገር ግን ልክ እንደ እኩያ እንደ ጓደኛ አርገው ነው የሚያዩኝ የሚቀርቡኝ፣ እኔም ደግሞ ያው እንደ አባትም እንደ ጓደኛም እንዳጎትም አብረን ብዙ ጊዜያት ፍተናል። አባዱ ሰውን እንደው በሰውነቱ እኔ እንዲህ ነኝ እንዲህ ነበርኩኝ ይሄ እዚህ ስልጣን ላይ ነበርኩን የሚባል ምንም ምንም ምንም አንዲት እንኳን ቅንጣት ያህል ነገር አይታይባቸውም። ሰውን እያንዳንዱን ሰው እኔንም ጨምሮ በእኩልነት ደረጃ በዛ ደረጃ ዝቅ ብለው ሽማግሌም ጋ እዛ በዛ ደረጃ ከፍ ባለው ጋር ከፍ ብለው፣ ግን ሰውን በሀሳቡ ብቻ የሀሳብ ልዕልና ብቻ የሚመለከቱ በሀሳብ ሰውን የሚተችም ከሆነ ሀሳቡን፣ የሚደገፍም ከሆነ ሀሳቡን ብቻ፣ በሀሳብ ላይ የተመሰረተ በጣም የሚገርም አይምሮ ያላቸው ሰው ናቸው። አባሃዱ እና እሱ ነው በቃ። ትዝም የሚለኝ አሁንም እሳቸው ሲያልፉ ሚስ የማረገው በጣም የማጣው በዚህ በኮሚኒቲያችን በህብረተሰብ ውስጥም በግልም ደግሞ የማጣው ያንን ነው። ያንን በጣም አጣለሁ። በብዙ ሰው ላይ የሚታይ ስብእና አደለም፣ ማንነት አደለም። ለብዙዎቻችን ውስጥ የሌለ ኳሊቲ ነው ያላቸው አባሃዱ። አቶ ዳኛቸው ተሾመ ሎስ አንጀለስ የሚኖሩ የኢንፎርሜሽን ቴክኖሎጂ ባለሙያና መሐንዲስ፣ ደግሞም በማህበረሰብ ጉዳዮች ንቁ ተሳታፊና የህብረተሰብ አስተሳሰብ መሪም ናቸው። ስለ አሃዱ ሳቡሬ ብዙ ይናገራሉ። ለመሆኑ አሃዱ ሳቡሬ እንደምን ወደ ዲፕሎማትነት ዘለቁ? በጋዜጠኛነትስ እንዴት ኖሩ? በከፍተኛ የአስተዳደር ደረጃዎችስ ምን ሠሩ? በደርግ ዘመንስ ምን ገጠማቸው? እንደምን ለስደት ተዳረጉ? በስደትስ ምን ሠሩ? ሙሉ ታሪካቸውን ይዤላችሁም መልሳለሁ። ስለ ኢትዮጵያና ስለ ኢትዮጵያዊነት እርሳቸው ራሳቸውም የቅርቦቻቸውም የሚሉት ብዙ ቁም ነገር አለ። አላርፍ ያለች ልባቸው በሰባ አምስት ዓመት ዕድሜያቸው ኮሌጅ ጎትታ አስገብታ በሕዝብ አስተዳደር ሙያ አሶሺት ዲግሪያቸውን አስይዛቸዋለች። ለማንኛውም ግን ለዛሬ አንድ ቁም ነገር ከአባ አሃዱ ምኞት በዘጠና ሁለት ዓመት ዕድሜያቸው ላይ ብዙ ጊዜ ኢትዮጵያ በነበርኩበት ጊዜ የማስበው በሕይወት ዘመኔ መጨረሻ ማለት ነው በዘመን መጨረሻ እንደገና ወደ ድሬዳዋ ተመልሼ ድሬዳዋ ዘመን መጨረስና ማሳለፍ ነበር እመኝ የነበረው። በጠቅላለ አሁን ይህንን እድል የማገኘ አይመስለኝም፣ ግን ይሄ ነበረ የልጅነት ምኞት በጠቅላለ። ምክንያቱም ድሬዳዋን በጣም ነው መወዳት። በጣም በጣም በጣም ሙሉ ያደግኩባቸው። ምሳሌ ከድሬዳዋ ከወጣሁ በኋላ እንደገና ሁለት ሶስት ጊዜ ከዛም በላይ ተመላልሱ ያለ እነዚያ ያደግኩባቸውን ሰፈሮች አካባቢዎች፣ ምናምኖች ሁሉ በእግሬ እየተዘዋወርኩ ማየሱ ምን ማለቱ በጣም ደስ ይለ የነበረ ይቀጥላል። አድማጮች አሁን የማጠቃለያ አውሬዎችን እናሰማለን። ሆንኮንጋውያን ዛሬ እሁድ በከፍተኛ ድምፅ የአካባቢ ምርጫ ድምፃቸውን ሰጥተዋል። መራጮች በክልሉ የሚገኙ የምርጫ ጣቢያዎች ውጪ በከተማ ዳርቻዎች ዙሪያ የሚዘረጉ ረጅም መስመሮችን ሰርተውም ታይተዋል። የሮማው ካቶሊካዊ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ የጸረ ኒውክሊየር መልእክቶችን ለመስበክ በታለመውና ላራቀና በሚዘልቀው የጃፓን ጉብኝታቸው ዛሬ በሂሮሺማና በናጋሳኪ ለካቶሊክ እምነት ተከታዮች ንግግር አሰምተዋል። ዛሬ ጊኒ ቢሳውያን ፕሬዚዳንታቸውን ለመምረጥ ድምጻቸውን ሲሰጡ ውለዋል። አገሪቱን በማስተዳደር ላይ የሚገኙት ፕሬዚዳንት ሆሴ ማሪዮ ቫዝ ምዕራብ አፍሪካዊቱን ጊኒ ቢሳውን ለቀጣዩ በርከት ያሉ ዓመታት ለመምራት ከሚፎካከሩ አስራ ሁለት እጩዎች አንዱ ናቸው። ፕሬዚዳንቱ ሆሴ ማሪዮ ቫዝ በጊኒ ቢሳው ታሪክ በዲሞክራሲያዊ መንገድ ተመርጠው የስልጣን ዘመናቸውን ለማጠናቀቅ ሲበቁ የመጀመሪያው ፕሬዚዳንት ሆነዋል። የጸጥታ ኃይሎች በዛሬው ዕለት በደቡብ ኢራቅ ውስጥ በተቃውሞ አድራጊዎች ላይ በከፈቱ ተኩስ አምስት ሰዎች ተገድለው ሌሎች በርካቶች ቆስለዋል። ዜና አበቃ። ዝግጅታችን ለዛሬ ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ ስናስተናግዳችሁ የቆየ ነው ጽዮን ግርማና እኔም ሶሎሞን አባተንን መልካሙን ሁሉ እንመኛለን። ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም፣ በደህና አደሩ።